የጀርመኗ የንግድ ከተማ የፍራንክፈርት ነዋሪ እስጢፋኖስ ስለሺ ጀርመን ከመጣ ሰባት ዓመት አስቆጥሯል። አምስት ዓመት ከኖረ በኋላ ቋሚ የመኖሪያ ፈቃድ ሲያገኝ የጀርመን ዜግነት እንዲሰጠው አመልክቶ ዘንድሮ ተሳክቶለታል። እስጢፋኖስ የጀርመን ዜግነት ለማግኘት አስፈላጊ የሚባሉ መስፈርቶችን ማሟላት ነበረበት። አንደኛ ነገር ቋንቋ ይጠይቃሉ። ስ ቤአይን የሚባል ደረጃ ድረስ ተምሬያለሁ። እሱን ሰርተፍኬት ይፈልጋሉ። ሁለተኛ ሌቨል ሲንዶች ለአንድ የሚባላል የፖለቲካ ወረንቱን ኮርስ እሱንም ሰርተፍኬት አለኝ። እሱን ሰርተፍኬትም መያዝ ግድ ይል ነበር። ሌላ ደግሞ ስልሳ ወር ሁለት ዓመት ክፍል ነበረበት ያ ማለት አምስት ዓመት በስራ ገበታ ላይ ነበርኩኝ ማለት ነው። ያን ባሳሟላ ያው እነሱ አክሴፕት አርጉኝ። ከሁለት ወር በፊት የጀርመን ዜግነት ያገኘው እስጢፋኖስ ፓስፖርቱን ከመያዙ በፊት መጨረሻ ላይ ሌላም ጥያቄ ቀርቦለታል። መጨረሻ ላይ የሚጠይቁት የጀርመን ዜግነት ሊሰጡ ሲሉ የኢትዮጵያን ፓስፖርትን ማምጣት አለብህ፣ እናም ደግሞ ጥምር ዜግነት አንሰጥህም ብለው ቃል ያስገባሉ። እዛ ጋር ቃለ መሀላ የሚያስገቡት ነገር አለ። የጀርበጀርመን ሕግ ጥምር ዜግነት አይሰጥም ብለው እሱም ብለው ነው የኢትዮጵያ ፓስፖርትን ተቀብለው የምንሰጠኝ ማለት ነው እንደ ድል ሆኖ ስጢፋኖስ የጀርመን ፓስፖርት ያገኘው ጀርመን በመጣ በሰባት ዓመቱ ነው። አሁን በሚሰራበት የጀርመን ሕግ መሰረት ግን የጀርመንን ዜግነት ለማግኘት ማመልከት የሚችሉት በሀገሪቱ ቢያንስ ስምንት አመት የኖሩ የውጭ ዜጎች ናቸው። ስልጣን ከያዘ አንድ አመት ሊሞላው ጥቂት ቀናት የቀሩት የጀርመን ጥምር መንግስት የውጭ ዜጎች የጀርመን ዜግነት ማግኘት የሚችሉበትን ሂደት ማፋጠን እንደሚፈልግ ባለፈው ሳምንት መጨረሻ አስታውቋል። መንግስት እንዳለው የውጭ ዜጎች ከስከዛሬው በሶስት ዓመት ባጠረ ጊዜ የጀርመን ዜግነት ለማግኘት ማመልከት በሚችሉበትና በሌሎችም የዜግነት ህግ ማሻሻያዎች ላይ እየተነጋገረ ነው። የጀርመን የሀገር ውስጥ ጉዳይ ሚኒስትር ናንሲ ፌዘር ባለፈው አርብ እንዳሉት በሚሻሻለው ህግ ጀርመን አምስት ዓመት የኖሩና ለዜግነት አስፈላጊ የሆኑ መስፈርቶችን ያሟሉ የውጭ ዜጎች የጀርመን ፓስፖርት ለማግኘት ማመልከት ይችላሉ። ከህብረተሰቡ ጋር ለመዋሃድ አስፈላጊ የሆኑ ሂደቶችን ቀድመው ማጠናቀቅ የቻሉት ደግሞ በልዩ ሁኔታ በሶስት ዓመት የጀርመን ፓስፖርት ሊሰጣቸው ይችላል። በሚሻሻለው ህግ ጥምር ዜግነትም ይፈቀዳል ተብሏል። ጀርመን አምስት ዓመት ከኖሩና ቋሚ የመኖሪያ ፈቃድ ካላቸው የውጭ ዜጎች የሚወለዱ ህጻናትም ወዲያውኑ ዜግነት እንደሚያገኙም ነው የተገለጸው። እስጢፋኖስ የጀርመንን ፓስፖርት ለማግኘት አመታት መውሰዱ ብዙ ጥቅሞችን አስቀርቶብኛል ይላል። ከሁሉም ከጀርመን ውጪ እንደ ልብ የመንቀሳቀስ እድሉ ጠባብ መሆኑ ይከብደው እንደነበረ ያነሳል። ማጠሩ በጣም ብዙ ጥቅም አለው። ብዙ ጊዜ እዚህ ሀገር ወረቀት፣ ዶክመንት የሚያገኘት ቻንሱ በጣም ጠባብ ነው፣ ያው እንደተለመደው። እንደውም አሁን እየተሻሻለ እየተሻሻለ መጥቶ ጥሩ ሆኗል እና ብዙ ሰው እዚህ ሀገር ይሰራል። ምን ይላል ምን ይላል ግን የቤተሰብ ናፍቆት አለ። እዛ ጋር ብዙ ነገር ስትረስ ውስጥ ይከተዋል፣ በጣም ያስጨንቀዋል። ስራም ቢሰራም ነገር ሰርቶ ሰብቶ ጋር ካብርፎ ምናምን ሀገሬ ካልሄድኩ የሚለው ነገር ስለሚያስጨንቀው አንድ ትልቁና ትልቁ ነገር የጀርመን ፓስፖርት የያዙ ወደ ሀገሩ ሄዶ የሚፈልገውን ነገር አድርጎ መምጣት ይችላል እና ያ ትልቅ አድቫንቴጅ ነው ብዬ እንደኔ አስተያየት ይሰጣለሁ። በጀርመን የተማሩትና የሚሰሩት የሕግ ባለሙያ እና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሽዋ እንደሚሉት በጀርመን በሀገር ውስጥ ጉዳይ መስሪያ ቤት ደረጃ ውይይት የሚካሄድበት ይህ የሕግ ማሻሻያ ተግባራዊ ከሆነ ለውጭ ዜጎች ብዙ ጥቅም ይኖረዋል። አዎ፣ ጥቅሙ ምንድን ነው? አብዛኛው እዚህ ጀርመን ከሁለተኛ ዓለም ጦርነት እዚህ ያመጣቻቸው ለስራ በላይ ያመጣቻቸው ዜጎች የእነሱ ሶስተኛ ትውልድ ድረስ ቆይተዋል። አብዛኛው የተርኪ ዜጎች ናቸው። ተርኪ፣ ጣሊያን ሌሎቹ እንኳን ችግር የለባቸውም። አሁን ሶስት ትውልድ ሙሉ የውጭ ዜጋ ሆነው ቆይተዋል። አሁን እኮ ስልሳ ሰባት አመትም ሆኖ እዚህ ሀገር ቆይቶ ቋንቋ ካልቻል ካይሰጥም በአሁኑ ህግ እና ይሄ ሁሉ የሚወጣው ህግ ላይ እንዲቀር ይደረጋል። አንድ ሰው ስልሳ ሰባት አመት ጡረታ ሊወጣ ስል ሁሉ ጀርመናዊ ዜጋ ሳይሆን የሚሞት አለ። ጀርመን ከሁለተኛ ዓለም ጦርነት በኋላ እዚህ ለስራ ምክንያት መጦ ዕድሜ ልኩን ገንዘብ ከፍሎ ምን ብሎ ቋንቋ ስለማይችል ብቻ ጀርመናዊ ዜግነት ሳይፈቀድለት የሚሞት ሰው አለ። ከእሱ የተወለዱ ሁለት ሶስት ትውልድ ጭምር አለ። ለዚህም ነው አሁን ከቱርካ የመጣ ህብረተሰብ ኮሚኒቲ ጀርመን ውስጥ ያለው ወደ አምስት ሚሊዮን የሚጠጋ ህዝብ ሊሆን ይችላል ነው ተብሎ ነው የሚገመተው። ይሄንን የሀገር ውስጥ ሚኒስትሯ ያቀረቡትን ሀሳብ በደስታ ነው የተቀበሉት። ብዙ ብዙ ወጣቶች የውጭ ዜጋ ሆነው ያሉ አሉ። ከሁሉም በላይ ደግሞ አሁን በሶሪያ ጦርነት እና በዩክራይና ጦርነት ወደ ጀርመን የመጡት እራሳቸው ከአንድ ሚሊዮን በላይ ህዝብ ነው ጀርመን ውስጥ የገባው እና ወደ ሁለት ሚሊዮን ሊሆን ይችላል፣ ከሶሪያ ጋር እነዚህ አብዛኛዎቹ ወጣቶች ናቸው። ለዚህ ነው ሊበራል ዲሞክራቶች እነዚህ ወጣቱን የጀርመን ኢኮኖሚን መሰረት ያደረገ የዜግነት አሰጣጥ መመሪያ መከተል አለብን። አሁኑኑ ተጀምሯል ዲቤቱ ያ የሚከራከሩት እነሱ የኛ አምራች ድርጅቶች የሚፈልጉትን ባለሙያዎች መሰረት ያደረገ የዜግነት አሰጣጥን ማስቀደም አለብን ነው። ስለዚህ አብዛኛዎቹ ወጣቶች ከዚህ ህግ ያተርፋሉ። ጀርመናዊ ዜግነት እዚህ ብቻ ለመኖር ሳይሆን በዓለም ላይ ለመጓዝ ያለ ቪዛ ብዙ ሀገሮች ውስጥ ያለ ቪዛ ስለሚኬድ ወደ አስራ ሁለት ሚሊዮን የሚጠጋ ህዝብ ብዙ ጥቅማ ጥቅም ይቀርበታል ዜጋ ባለመሆኑ እና አንኳሮ ይቀየራል ተብሎ የሚነገረው ጥምር ዜግነት ነው። ጥምር ዜግነት እስከ ዛሬ ድረስ በአንቀጽ አስር በሚሰራው መሰረት የሀገሩን ዜግነት አሳልፎ የሚሰጥ ማለት ነው። ደብል እንዳይኖረ የሚያደርገው ነው። አሁን ግን ይቻላል ነው የሚለው። ይሄ ይቻላል እንግዲህ የጀርመን ፍላጎት ብቻ አይደለም። አሁን ግን የጀርመን መንግስት እንኳን ቢፈቅድ የኢትዮጵያ ህገ መንግስት ጥምር ዜግነትን አይፈቅድም። የዜግነት ህግ ማሻሻያው መነሻ አለው የሚሉት የምጣኔ ሀብት ምሁሩ ዶክተር ጸጋዬ ደግንህም ህጉ ተግባራዊ ከሆነ ዘርፈ ብዙ ጥቅም እንዳለው ይስማማሉ። ሆኖም የውጭ ዜጎች የህጉ ተጠቃሚ ለመሆን ከእነርሱ የሚጠበቀውን ማሟላት ይገባቸዋል ይላሉ። እንግዲህ መነሻው እንደምናውቀው ብዙ የጀርመኖች እድሜያቸው እየገፋ ነው። ወጣቱ ጄኔሬሽን ገና አልደረሰም። እነሱን ጥረታ የሚከፍል ይህንን ደግሞ የሀሳብ የቴክኖሎጂ የሀሳብ ፈጣሪዎች የቴክኖ ፈጣሪዎችን ሀገር ኢኮኖሚ የሚይዝላቸው በተለይም የተማሩ ከውጭ የሚፈልሱ ሰዎችን ይፈልጋሉ። በአመት ቢያንስ እስከ መቶ ሺህ ሰው ያስፈልጋቸዋል ነው የሚባለው እና ይህንን ከሆኑ ካላደረግን በኋላ ችግር ላይ እንወድቃለን ከሚለው አመለካከትም ነው። እንግዲህ ብዙ የመቆያ ጊዜ ሶስት አመት ማለት ቀላል ነገር አይደለም። በዲጂታላይዜሽን ዘመን እንኳን ሶስት አመት ሁለት ወርም ትልቅ ነገር ነው። ብዙ ነገሮች በመካከሉ ይቀያየራሉ እና ሊያገኙ የሚችሉትን ጥቅም ሊያጡ ይችላሉ። በዛ አመት ውስጥ ብዙ ነገርም ማሟላት የሚጠበቅባቸው ነገሮች አሉ። አሁን ማየት የሚገባን የጀርመን ቋንቋ በደንብ አቀላጥፎ መናገር ይችላሉ። ፈተናዎች አሉ። የጀርመን ቋንቋ እንደሚችል እንደገና ደግሞ ዜግነት ፈተናዎችን ተፈትኖ ስለ ጀርመን ባህል ስለ ጀርመን ወግ፣ ስለ ጀርመን ታሪክ፣ ስለ ጀርመን ሕግና ደንቦችን እንደዚህ የመሳሰሉ ነገሮችን የሚያጠቃልል ጥያቄዎች አሉ። እሱን አድርጎ ያለፈ ሰው ነው። እንግዲህ እነዚህ ውስጥ የሚለው ከመንግስት ለረጅም ዘመናት ያህል በድጎማ ያልኖረ ቋሚ ስራ ያለው በእዳ ያልተያዘ፣ ደግሞም እንዴት ነው ለጀርመን ክሪሚናል ሪኮርድ እንደሌለው፣ የወንጀል ታሪክ የሌለው ያ ያሁሉ ተፈትሾ ነው እንግዲህ መጨረሻ ላይ ይሄ የሚሰጠው ማለት ነው። የጀርመን ዜግነት የጀርመን ጥምር መንግስት ስልጣን ሲይዝ ቅድሚያ ትኩረት እሰጣችኋለው ካላቸው ጉዳዮች አንዱ የሆነው ይህ የዜግነት ህግ ማሻሻያ ህግ ሆኖ እንደታቀደው መጽደቅ አለመጽደቁን ከወዲሁ ለመገመት ያስቸግራል ይላሉ ዶክተር ለማ። ለዚህም በምክንያትነት የሚያነሱት ማሻሻያው ከወዲሁ ከዋና ዋናዎቹ የጀርመን ተቃዋሚ ፓርቲዎች የገጠመውና ለጀርመን የህዝብ ተወካዮች ምክር ቤት ሲቀርብም ሊነሳበት ይችላል ተብሎ የሚፈራው ተቃውሞ ነው። ይሄ መንግስት ለአራት አመት ነው የተመረጠው፣ አሁን እየገዛ ያለው መንግስት ስለዚህ በአንድ አመቱ ነው ይሄ ረቂቅ ያቀረቡት። በሚቀጥለው ስድስት ወር ሰባት ወር አንድ አመት ውስጥ ይሄ ህግ ተግባራዊ ይሆናል ብዬ አልጠብቅም። ምክንያቱም ብዙ ደረጃዎችን ማለፍ አለበት። ከሁሉ በላይ ደግሞ የህዝብ ተወካዮች ምክር ቤት ውስጥ ያለው የጀርመን አማራጭ ፓርቲ አኤፍዴ ነው የሚባለው ሌላው ክርስቲያን ዲሞክራትና እህትም ፓርቲው ሲኤስዩ የሶሻል ህብረት፣ እነዚህ በቀላሉ ይሄንን ህግ እንደ ውሃ መንገድ የሚቀበሉት አይመስለኝም። የመቃወሚያ ዋና ምክንያት አንድ ሰው ዜጋ የሚሆነው ለጀርመን ህብረተሰብ ራሱን አዋህዶ ህጉን አውቆ አስተዋጽኦ የሚያደርግ ከሆነ ችግር የለውም፣ ግን ይሄንን ህግ ያለ አግባብ የሚጠቀሙበት ሶሻል ዌርፌር ሲስተም ውስጥ የአገሪቷን ማህበራዊ ድጋፍ ለማግኘት ሚስዩዝ የሚያደርገው አብዛኛው ለዛ ይጠቀምበታል። እንዲህ ከምናደርግ እኛ በህጋችን ላይ ጠንክረን በጣም የውህደት ኮርስ የወሰደ እዚህ የቆየ እና እርግጠኛ መሆን አለብን እነዚህ ዜጋ የሚሆኑ ሰዎች ለህብረተሰቡ ጫና የሚፈጥሩ ወይም ከመንግስት ካዝና ሌላ የሚፈልጉ ሳይሆን የመንግስት ካዝና ውስጥ የሚጨምር በጀርመን የዜግነት ህግ ማሻሻያና ተግዳሮቱ ላይ ያተኮረው የዛሬው ዝግጅታችን በዚሁ አብቅቷል። በዝግጅቱ አስተያየታቸውን የሰጡንን ዶክተር ለማይ ፍራሽዋንና፣ ዶክተር ጸጋዬ ደግነህን እንዲሁም ተሞክሮን ያካፈለንን ወጣት እስጢፋኖስ ስለሺን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።